ኤርትራ ፕሬዚዳንት ኢሳያስ አፈወርቂ የሀገሪቱን ሀያኛ ዓመት የነጻነት በዓል ምክንያት በማድረግ ዛሬ ለሀገሪቱ ሕዝብ ንግግር አድርገዋል። አዳነች ፍስሀዬ ታቀርበዋለች። ፕሬዚደንት ኢሳያስ አፈወርቂ ባደረጉት ንግግር ካለፉት አስራ አምስት ዓመታት ወዲህ የነበረው ጸረ ውጥን ጨዋታ ጸረ የሉዓላዊቱ ሀገር ግንባታ ሲሆን አቅም እንዳናጎላበትና እንዳናበራክት የሚያስተጓጉልና ቀጣይ የሆነ እፎይታ የማናገኝበት ሁኔታ እንዲፈጠር በማድረግ በታጋጅነት እንድንያዝ የሚያደርግ ተግባር እንደነበር በጊዜው ለይተን ለመረዳት አላስቸገረንም ብለዋል። እኛ ግን የሉዓላዊነት ክብራችን ሳይዛነፍ ለሁሉም የሀገር ግንባታ ዘርፍ ቅድሚያ የመስጠት ጥረት በማድረግ ላይ ተጠምደን ቆይተናል ሲሉም ፕሬዝዳንቱ ተናግረዋል። እቲ ዝዓበየን ዘይሕባእን ገበን ብርግጸት ስምምዓትን ምግሃስ ልዕልና ሕግን ካብ ልምዓት ተሓሪሙ ብወራር ትልቁና የማይደበቀው በደል ደግሞ ስምምነቶችንና የሕግ ልዕልናን በመጣስ ልማት ተነፍጎት በወረራ በመውደም ላይ ያለው ሉዓላዊ መሬታችንና በቀጣይነት የሚሞከሩ ግልጽ የሆኑ ወታደራዊ ጥቃቶችና ደባዎች ናቸው። የተባበሩት መንግስታት ድርጅትና የጸጥታ ጥበቃ ምክር ቤቱ ተገቢ ውሳኔዎችንና እርምጃዎችን እንዳይወስድ ብቸኛዋ የዓለም ሀያል የሆነችው አሜሪካ አንደበቱን እንደሸበበችና አካላቱን እንዳሽመደመደች የሚደበቅ ነገር አይደለም። ይህን በደልንና ሽብርን ሸፋፍኖ በተለያየ መንገድ የሚካሄደው ደባ ቀጣይ ሲሆን አያሸብረንም ሲሉም ፕሬዚዳንቱ አስገንዝበዋል። ከአራት ዓመታት በፊት ስም በማጥፋት ተግባር ያለፈው ህጋዊ ባልሆነ መንገድ የተጣለብን ማዕቀብ የተጋለጠ ቢሆንም ትንፋሽ እንዲያገኝ ለማድረግ የሚካሄደው ርካሽ የውሸት ክስ አሰላጅቶናል ብለዋል። ሀገሪቱን ከህዝቧ ለመለያየትና የመቋቋምና የመከላከል ተግባር እንዲላላ ለማድረግ አላማ በሚካሄደው ደባ ቁጥር ስፍር የሌላቸው ወጣቶችና ሌሎች ዜጎች እድላቸውን በመስበር ለተመጽዋችነት ዳርጓቸዋል ሲሉም የኤርትራው ፕሬዚደንት ነቅፈዋል። ቪኦኤ